Radio. Yeah, we eat magic. magic. የስጋቱ ዋነኛ ምንጮች ምንድን ናቸው? ስጋቶቹ ካልተከሉስ ምን ሊያስከትል ይችላል? በምን መልኩስ ሊወገዱ ይገባል? ይላሉ። አመሰግናለሁ ካሳሁን። እንግዲህ እንደምታውቀው የኢትዮጵያ ስርዓታዊ የሆነ ስትራክቸራል የሆነ እምቅ ችግሮች ይዛ የቆየች ሀገር ናት። በተለይ በተለይ ባለፉት ሀያ ሰባት አመታት ውስጥ በስርዓቶቻችን ውስጥ በጋቨርኒንግ ፕሪንስፕሎቻችን ውስጥ በመሪ መርሆቻችን ውስጥ እምቅ የሆኑ ችግሮችን ይዛ የለወጨጋ ነው እና እነዚህ ሁልጊዜ ስጋቶች ነበሩ። የሆነ ጊዜ እየፈነዱ ችግር ሊያመጡ ይችላሉ ብለን ከምናስብባቸው ለምሳሌ የመፈናቀል አንዱ የስርዓቱ ውጤት ነው። እንደምታቆት የብሔር ግጭት በተለይ በተለይ ደግሞ የተፈጥሮ ሀብትን አጠቃቀም በሚመለከት የሚመጣው ችግር የዛን ስርዓታዊ የሆነ ችግር ነው እና ፖቴንሻሊ በዛ ችግር ላይ ቁጭ ያለች ሀገር ነው። በተለይ አሁን ደግሞ በለውጡ ጊዜ የለውጡ ሀይል በኢትዮጵያ ውስጥ ጀመረ ብሎ ብዙ የኢትዮጵያ ህዝብ ተስፋ ያደረገው በተለይ እንደዚህ አራት ጉዳዮች ይታዩኛል። በእነዚህ አካባቢ ላይ ጠንካራ ካልሆነ ችግሩ እየከፋ እንደሚሄድ ያሳሰበኝ አንደኛው የተቋማት ግንባታ ነው። ለሽግግሩ የሚሆን ተቋማትን የመገንባቱ ነገር ለምሳሌ የብሔራዊ እርቅ ኮሚሽን ተብሏል። ጥሩ ነው እሱ ተቋቁሞ ነበር። በሁለተኛ ደረጃ ደግሞ የማንነትና ያስተዳደር ወሰን ጉዳይ ተብሏል። ይሄ እውነት መሰረታዊ ችግራቸው ግን እነዚህ ኮሚሽኖች ፈንክሽናል ሆነ አታያቸው። በጣም የሚገርም ለምሳሌ የዚህ የደቡብ ጉዳይ ተጠና የተባለው በዛው ደቡብ ራሱ ደህዴን ሌላ አጥኚ ሰጠ ተባለ። እዚህ በፌዴራል መንግስት የደቡብንም የተነሱ ጥያቄዎችን በኢትዮጵያ ውስጥ የተነሱ ድንበር የወሰን ጥያቄዎቹን ሊመልሳል ብሎ ኮሚሽን አቋቁማሉ ቅጣም ባሉ የጠፋበት ነገር ታያለ፣ በተቋም አያያዝ ላይ እና የሽግግሩ መንግስት ወይም ይሄ መንግስት አሁን ዶክተር አብይ የሚመራው መንግስት ተቋማትን አቋቁሞ እነዛ ተቋማት ደግሞ ስራቸውን እንዲሰሩ የማድረጉ ጉዳይ ላይ ለዘብተኛ ሆኖ ነው የምታየው። ከዚህ ከሽግግሩ በኋላ በሚፈቱ ጉዳዮች ላይ ጊዜ እና ኤነርጂን የማጥፋት ነገር እቅዶች፣ ለምሳሌ አዲስ አበባ የወንዞች ይለዋል። ይህ መጥፎ ነው ማለት አይደለም፣ ያስፈልጋል። የአዲስ አበባ ህዝብ ይፈልጋል። ይሄንን ግን አሁን እንደዚህ አይነት ጉዳዮችን ለጊዜው አቆይቶ በናሽናል ኮንሰንሰሱ ላይ የመስራት ነገር በሰፊው ዋታ ። ሁለተኛው ጸጥታም የማስከበሩ ነገር ቅድም ጆን የሚያነሳው ነገር ነው። የት ነው ተካርታው? እነዚህ አራት ጉዳዮች አገሪት አደገኛ ሁኔታ ውስጥ ሊጥሏት ይችላሉ ብዬ እሰጋለሁ። በዚህ የደቡብ ጉዳይ ላይ ደህዴን አጥኑ ብሎ የሰጣቸው ባለሙያዎች ያጠኑት ነው። እነሱ ባለሙያዎች ናቸው ያጠኑት ነው ያቀረቡት ግን አንዱ በደቡብ ውስጥ የክልልነት ጥያቄ እንዲያድግ ምክንያቱ ምንድን ነው ብለን አጠናን። ከዛ ላይ ያገኘነው ሁለት ነገር ነው ይላል ሪፖርቱ። አንደኛው በደቡብ ክልል የማንነት ማደግ አንዱ መሰረታዊ ነገር የደቡብ ብሔሮች፣ አንድ ላይ ሆነን ይህንን ክልል ካቋቋመን በኋላ ደቡብ የሚባል ማንነት ፈጠርን። ያ መፈጠሩ አይደለም ችግሩ። ነገር ግን ያ ማንነት ደግሞ የእኛን የብሔሮችን አምሳ ምናምን ያሉትን ብሔሮች ማንነት ዋጠብን የሚል ጥያቄ ነው የተነሳው የተባለው እና የማንነት ችግርን የክልል ዋጠብን። ሁለተኛው የሀብትና የስልጣን ክፍፍልም ትክክል አይደለም፣ ስለዚህ መሻሻል አለበት የሚል ነው አነሱ የተባለው እና መሰረታዊው እንግዲህ ለደቡብ የክልል ጥያቄ የማንነት ችግር እና የሀብትና የኢኮኖሚ ክፍፍል ነው ማለት ነው። ስለዚህ አሁን ይህንን ጥያቄ ኢትዮጵያዊ እናደርገው። ምክንያቱም ባለፉት ጊዜያት ውስጥ እኮ ኢትዮጵያ ትከሰስ የነበረችው ብሔሮችን ዋጣች፣ የብሔሮች ማንነት አልታየም የሚል ጥያቄ ነበር የነበረው። ኤግዛክት። አሁን ደቡብ ውስጥ ሰብሰብ ብለው ሲኖሩ ይሄ ጥያቄ ተነሳ። ስትራክቸራል የሆነ ችግር ውስጥ ስላለን ማለት ነው። አሁን እኮ የተነሳው የመፍትሄ ሀሳብ ደቡብን ሁለት ክልል እናደርገው ወይም ደግሞ ቢበዛ አምስት ነው የምናደርገው የሚል የመፍትሄ ሀሳብ ነው በሁለተኛ ደረጃ የቀረበው አምስት ክልልም ቢሆን እኮ አስር አስር ብሔሮች ቢኖሩ በዛ ውስጥ እነዚህ አስር አስር ብሔሮች መካከል ደግሞ የማንነት ጥያቄ መነሳት አይቀር። ስለዚህ በእርሶ አተያይ ምን አይነት መፍትሄ ያስፈልጋል በጋራ ለኢትዮጵያ አሁን ካለችበት ችግሮች ለመውጣት? በጣም ታንኪዩ። አሁን እዛ ላይ ነው እንደውም በጣም የሚገርም ነገር፣ በቅርቡ ባህር ዳር በሄድኩበት ጊዜ ውስጥ ያቀረብኩት ወረቀት ይህንን የሚመለከት ነው። አሁን ስለ ናሽናል ኮንሰንሰስ ስለ ብሔራዊ መግባባት ብዙ እናወራለን። ነገር ግን የምንግባባባቸው ጉዳዮች ምን ምንድን ናቸው የሚለው ላይ ነበር ያቀረብኩት። እና አንድ የናሽናል ኮንሰንሰስ ሀሳብ እያቀረብን ነው፣ ከአንዳንድ ሰዎችን ጋር እየተመካከርን ነው። ኢትዮጵያን ዱዋል ፌዴራሊዝም የሚል ሀሳብ አቅርበናል። ይሄ ኢትዮጵያን ዱዋል ፌዴራሊዝም ማለት ኢትዮጵያ የሁለትዮሽ የፌዴራል ስርዓት አድርጋ ይህንን ጥንፈኛ የሆነ አስተሳሰቡን አስታርቃ የፌዴራል ስርዓቷን ኢትዮጵያዊ አድርጋው ልንሻገር እንችላለን። በአንድ በኩል በዘውግ የተደራጁ ኃይሎች የማንነት ስጋት አለባቸው። አሁን ደቡብ ውስጥ የተነሳው አይነት በቃ ሶስትም አርገህ ስታካልለው የማንነቱ ጉዳይ ይቀጥላል ማለት ነው። የማንነት ጥያቄ ስላለበት፣ ስለዚህ የማንነትን ጥያቄ የምንፈታበት ካልቸራል የሆነ ምክር ቤት አቋቁመን በዛ ደግሞ ብሔሮች ሁሉ የራሳቸው ተወካይ ኖሯቸው በዛ ምህዋር ላይ ባህላቸውን የሚጠብቁበት አንድ ነገር እንፍጠር። ለዛ ኖን ቴሪቶሪያል የሆነ ካልቸራል እንፍጠር። በሌላ በኩል ግን የፖለቲካዊ የሆነው ኢኮኖሚያዊ የሆነ ነገራችንን የምናዋጣበትን እና አብረን የምንኖርበትን ጂኦግራፊን፣ ቋንቋን መሰረት ያደረገ የፌዴራል ስርዓትን አድርገን ሁለቱን በህገ መንግስቱ ስር ራሳቸውን ምዋር ላይ እንዲኖሩ ማድረግ ይቻላል የሚል የናሽናል ኮንሰንሰስ ሀሳብ አቅርበናል። ይህና ይህንን ብንችል አሁን ወደፊት እንግዲህ እንደመፍትሄ ሀሳብ ስላልከኝ ነው አቶ ካሳሁን ማለት እስካሁን ድረስ እንዳንድ ጥሩ ሞዴል ሲታይ የነበረው ደቡብ መጨረሻ ወደ ማንነቱ ጥያቄ ከሮ እንዲሄድ ሄዷል። በሌሎች ወገኖች እንደሚሰነዘረው አተያይ ኢትዮጵያ ውስጥ ከቶውንም እዚህ የብሔር ብሔረሰብ ጉዳይ በህግ መታገድ ይኖርበታል። ልክ እንደ ሩዋንዳ ወይም ጋና፣ ሌሎች የመሳሰሉ ሀገሮች ዋነኛው ብሔራዊ ማንነት ላይ ብቻ ያተኮረ ሊሆን ይችላል። የግለሰቦች መብት እስከተከበረ ድረስ በዛ ውስጥ የቡድን መብቶችም ይከበራሉና ይሄ የብሔር ብሔረሰብ ወይም የጎሳ የማንነት ፖለቲካ በህግ መታገድ አለበት፣ ያ ብቻን መፍትሄ የሚል አስተሳሰብ ያላቸው ወገኖች አሉ። በዛ አይስማሙም። እሱ እሱ እንደውም አደገኛ ነው። ባይነኛ ቶካሳ እንኳን ያነሳው ይህን ነገር። አሁን ኢትዮጵያ ውስጥ ያለው አንዱ ጽንፈኛ አስተሳሰብ ይሄ ነው። ሩዋንዳን ደግሞ እንደ ጥሩ ምሳሌ ይጠቅሱታል። ሩዋንዳ ውስጥ የሁቱና የቱትሲ ችግር ከተከሰተ በኋላ ያንን በየቀኑ ስምንት ሺህ ሰው ካለቀባት በኋላ ሩዋንዳ ስታገግም በድንጋጤ ወጣችሁ ህግ አለ። በድንጋጤ ህግ ደግሞ ምንድን ነው? አንድ ሩዋንዳዊ እኔ ሁቱ ነኝ እኔ ቱትሲ ነኝ እንዳትል፣ ይህንን ነገር ካነሳ ወን ያወርዳለው የሚል ህግ አሁንም አለ። ይህ ጥሩ ትምህርት አይደለም። ሩዋንዳ ስታገግም፣ ወደፊት ልታስቡበት እንደገና ትችል ይሆናል። ማንነትን የቡድን ማንነትን አሁን እኮ ሩዋንዳ የሁቱና ቱትሲን ስም አጠፋቸው እንዳትሏለች እንጂ እኮ የሃይማኖት ቡድን እኳ የጂኦግራፊ ቡድን ይኖራል ቡድን ይሰራል። አሁን ራሱ አይደንቲቲ ግሩፕ አይደንቲቲ እኮ የሚሰራ ነገር ነው ኮንስትራክት ይደረጋል። እና ኮንስትራክት ባደረገው ቁጥር ይሄን ምንም አይነት ቡድን እንዳይፈጠር በሚል አይደለም ሰላምን እና መረጋጋትን በሀገር ላይ ልናመጣ የምንችለው። ከሩዋንዳ ይሄንን አይደለም መማር ያለብን። መሆን ያለበት እኔ ይሄ በኢትዮጵያ ውስጥ ከዚህ በፊት የነበረው የብሔር ግጭት መፈናቀል ያንገሸገሻቸው ፖለቲከኞች ሁለተኛ ብሔር የሚባል ስሙ እንዳይነሳ የሚለው ሀሳብ በሌላ በኩል እዛ ጥንት ያሉትን የብሔር አጥባቂ ሀይሎች ጋር ግጭት ውስጥ ፈጥሮ ሀገሪቱን ያተራመሳል። ስለዚህ መሆን ያለበት የብሔር ጥያቄ ውስጥ ያሉ እውነቶች ምንድን ናቸው? የእነዚህ የካልቸር እና የቋንቋ ጥያቄዎች አሉ፣ እነሱን ነጥሎ ማውጣት ነው ነው። ሰርጀሪ እዛ አካባቢ ላይ መለየት ያስፈልገናል። ባህልን እውነት ነው። ኢንኳሊቲስ ውስጥ አንዱ የሚታይ የኢኮኖሚ ኢንኳሊቲ አለ፣ የፖለቲካ ኢንኳሊቲ አለ፣ ካልቸራል ኢንኳሊቲ ደግሞ የሚባል አለ። የባህል ይእኩልነት ማለት ነው። በአንድ ሀገር ውስጥ የባህል ይእኩልነት ካለ ሁሉ ጊዜም ያ ነገር እያደገ ሄዶ የፖለቲካ መደራጃ ነው የሚሆነው መጨረሻ ላይ እና ሀገር ይበጠብጣል። ኢትዮጵያ ውስጥ እንደዚህ ጽንፈኛ የሆነ ሀሳብ ውስጥ ሳንገባ ለዚህ ነው የባህል ፌዴራል ስቴቱን ፈጥረን የባህል አርበኛ የሆኑትን እነዚህ የባህል አርበኝነት ስሜት ያላቸውን በዛ ጠገግ ውስጥ እናጫወታቸው እዛ ውስጥ ይጫወቱ ነው። አቶ ካሳሁን አንድ የመጨረሻ ነገር፣ በማንነት ላይ እሽቅድምድም ጥሩ አይደለም። በአንድ መዋቅር ውስጥ ሰው ማንነቱን ከሀገራዊ ማንነቱ ጋር እኩል አድርጎ መኖር ይችላል። ለምሳሌ አንድን ክርስቲያን ከእግዚአብሔርና ወይም ከክርስትናህና ከኢትዮጵያዊነትህ የቱ ይበልጥ ባህል መባል የለበትም ነው። በዴሞክራሲ ስርዓት ውስጥ እነዚህን ሁለቱን ማንነቶችም ሳያስቀዳድም የሚያኖር ሲስተም ነው መፍጠር ያለብን። በብሔር ማንነትም ከኦሮሞነትና ከኢትዮጵያዊነት ማን ይቀድማ ይሄ ተገቢ አይደለም። ከዚህ ይልቅ ሁለቱን ማንነቶች በተለያየ መም ላይ የማሮጥ ሁለቱን ማንነቶች በተለያየ ስርአት ውስጥ የማሳደር ስራ ላይ ነው መስራት ያለብን። ያ ነው ብዛሃን ነው ወይም ፕሉራሊዝም ይባለው። እና ያንን ለማድረግ እንግዲህ ቅድም ያልኩ የኢትዮጵያን ዱዋል ፌዴራሊዝም ሀሳብ መጥቷል። ያንን እያዘጋጀን ነው። ኮንሴፕት ፔፐሩን ጽፈናል እና ወደ ኢትዮጵያ ጠቅላይ ሚኒስትር እንሄዳለን። የተለያዩ የፖለቲካ ሀይሎችን ሁሉ ጠይቀን በዚህ ሀሳብ ስር እንሰባሰብ እዚህ ተሰባስበን ቅድም የተባለው ኤልክስ ባርጌንም በዚህ አካባቢ አድርገን የኮንሰንሰስ ሀሳብ አድርገ ነው ከዛ ወደ ምርጫ ወመድበለ ፓርቲ ስርዓት ተሻግረን ሀገራችንን ከቀውስ ማውጣት መቻል አለብን። የሚል ሀሳብ ነው ማካፈል ፈልገ ተረሰመሀኝ ኢትዮጵያ ውስጥ አንዱ እርስ በጥናት ያካሄዱበት የዚህ የብሔር ብሔረሰብ ወይም የማንነት ፖለቲካን አስመልክቶ ኢትዮጵያ ውስጥ በሁሉም ዘንድ ተቀባይነት ያለው መፍትሄ ማምጣት ይቻላል የሚል አስተሳሰብ አለት። ይሄ የግልና የቡድን መብቶችስ እዛ ውስጥ እንደምን ይታያሉ? በአንድ በኩል የግለሰብ መብት ከተከበረ የቡድን መብቶችም ተከብረዋል። ስለዚህ በዛ ውስጥ ከተታልና የማንነት ጥያቄ አያስፈልግም የሚሉ ወገኖች አሉ፣ መከላትም አለበት ብለው የሚያስቡ አሉ። የእርሶ ውስጥ የጥናታዊ ግኝቶቹ ምንን ያመለክታሉ? በግሎ መፍትሄው ምንድን ነው ይላሉ? እሺ፣ አመሰግናለሁ። ካሳሁን፣ ቅድም እንደውም አልመለስኩም እያልኩ ነበረ፣ ወደዚህ ጥያቄ ይመጧል እንግዲህ እንዳልከው ነው። እውነት ለመናገር እኔ እንደውም አሁን የደረስኩበት አንድ ግምገማ ምንድን ነው፣ ኢትዮጵያ የዚህ የጎሳን ፖለቲካ በተመለከተ በአጭር ጊዜ ውስጥ መፍትሄ ካላገኘች እንደ ሀገር የመቀጠል እድሏ በጣም በጣም ዝቅተኛ ነው ብዬ ማመን ላይ ደርሻለሁኝ። እና እስኪ ኛው ምንድን ነው ችግሩም እንዴት ሊሆን ይችላል የሚለው ነው። እንግዲህ አሁን እንዳልከው ትልቁ ጥያቄ እንግዲህ ይህ ህገ መንግስት ሲመጣ ወይም ደግሞ ይህ ህገ መንግስት እንዲመጣ የገፋው የፖለቲካ ሁኔታ ከጀርባ ስናይ ላለፉት አርባ ዓመታት ከአንተም ታቀዋለ በዚህ በተማሪዎች እንቅስቃሴ የመጣ ኢትዮጵያ ውስጥ የብሄር ጭቆና ነው ትልቁ ችግር ተብሎ የመጣ ነውና፣ ከዛ በኋላ እንግዲህ ይሄንን የብሔር ጭቆና ማለት አንዱ አማራ ጨቋኝ ሌላው ተጨቋኝ የነበረበትን ነገር ለመፍታት የሚያስፈልገው እንዲህ አይነት ህገ መንግስት ነው በሚል ሲቴልስ የረቀቀው ህገ መንግስት ያመጣው ችግር ነው። በመጀመሪያ ደረጃ እኔ የሚመስለኝ ምንድን ነው የኢትዮጵያ ችግር ከሌላው ዓለም የተለየ አይደለም። እንደ ሌላው ዓለም አገር ሲመሰረት መንግስት ሲመሰረት የሄደበት የታሪክ ሂደት አለ። ያ የታሪክ ሂደት ደግሞ ሌሎች ሀገሮች እንዳደረጉት በሂደት መስተካከል አለበት። እኩልነት መምጣት አለበት። የቋንቋ የባህል ማንኛውም እኩልነት መምጣት አለበት። ኢትዮጵያ ውስጥ ግን ሲንግል አውት ተደርጎ ኢትዮጵያ ችግር የብሄር ችግር ነው በሚል የመጣው ይሄ የብሄር ፌዴራሊዝም ያደረገው አንድ ብሄር ጨቋኝ ሌላው ተጨቋኝ በማድረግ አንደኛ ከፍተኛ የሆነ ጥላቻ በአማራ ማህበረሰብ ላይ ሊፈጠር አድርጉ። በሁለተኛ ደረጃ ይሄ የብሄር ፌዴራሊዝም ሁሉንም መብት ማለት ሉዓላዊ መብት የሚሰጠው ለብሔር ብሔረሰቦችና ህዝቦች ዜጋ የሚባለው መብት የለውም። ኢትዮጵያዊ እንኳ ለመሆን የብሔር አባል መሆን የሚጠይቅበት ሥርዓት ነው ያለው እና ይሄንን የተጎዱ የአማራ ማህበረሰብ በዜግነት የሚያምኑ ከተለያየ ብሔር የተወለዱ ማህበረሰቦች አልተወከልበትም። አገርም ደግሞ ያጠፋል እንደምናየው ነው አገር እየወደነ እየተከፋፈለ ዘረኝነት እየሰፋ ነው የሄደው። በሌላ ወገን ደግሞ እንግዲህ ይሉት ምንድን ነው አይ ይሄ ፌዴራሊዝም መብታቸውን አስከብረዋል የበለጠ እንደውም ይሄ ፌዴራሊዝም ከፈረሰ ሀገር ይፈርሳል የሚለዋል እንግዲህ በእኔ ግምት በእኔ እምነት ሊሆን የሚችለው ነገር ምንድ ነው ብዬ ማሰብ ነው ሁለቱን የሚያሳርቅ አይነት የፖለቲካ ስርዓት ያስፈልገናል አንደኛው ምንድ ነው ከዚህ በኋላ ያልተወከለ ማህበረሰብ እያለ አይ ይሄ ህገ መንግስት አይነካም ማለት አይቻልም እንደገናም ደግሞ እኔ እስከማውቀው ድረስ ቅድም ከገለታው ከሚለው ጋር ለይ ያለው እኔ እንደማውቀው በዲሞክራሲያዊ ሀገሮች ውስጥ የቋንቋና የባህል መብት የተከበረው የብሔር ማንነትን እና የዜግነት መብትን እኩል በማስኬድ አይደለም። በመጀመሪያ ደረጃ የዜግነት መብት አለው። ለምሳሌ ብዙዎቹ ሀገሮች የራሳቸውን ሀገር በደንብ ካቋቋሙ በኋላ አንድነታቸውን ካስጠበቁ በኋላ ዲሞክራሲያዊ ሰር ከገነቡ በኋላ ነው ለምሳሌ ወደ ማይኖሪቲ ራይት ወደ ማክበር ቋንቋ መብትን እያሰፉ መሄድ ጀመሩ። ኢትዮጵያ ውስጥ ግን አሁን ምንድነው ገና ሀገር ቢባለው መዋቅሩ ሳይኖረን ሁሉንም ለማስተናገድ ስንሞክር፣ እኔ ምንድነው ስጋቴ ሁለቱን የኢትዮጵያንና ብሔርተኝነትን በአንድነት እያራመድን ምንቀጥል አይመስለኝም። ስለዚህ ሁለቱም ወደ መጠፋፋት ስለሚሄዱ እኔ ቅድሚያ መሰጠት ሊገባ የሚመስለኝ ምንድን ነው ብሔራዊ አንድነት መኖር አለብን። የአፍሪካ ሀገሮች ከቅኝ ግዛት ነፃ ሲወጡ የተለያዩ ብሔሮች ናቸው ቅኝ ገዥዎች አንድ ላይ ያመጧቸው ናቸው። እና ምን እናደርግ እንበተን ነው ወይስ ምንድነው ፕራዮሪቲ ሲሉ ነው የፈለገው ቢሆን ለእኛ ትልቁ ነገር ምንድን ነው ብሔራዊ አንድነታችን መጠበቅ ነው በሚል አገር መስርተው አሁን ብዙዎቹ አፍሪካ ሀገሮች ከዛ ውጠው እየሄዱበት ያለው ይመስላል። ስለዚህ ቅድሚያ እንደ ሀገር መቀጠል አለብን፣ እንደ ሀገር መኖር አለብን። ሊያያይዘን የሚችለው ብቸኛው ገመድ ዜግነት፣ ኢትዮጵያዊነት ብቻ ነው። ይሄ ኢትዮጵያዊነት እንዴት ኢንክሉሲቭ ይሆን፣ ምንድን ነው ችግሮቹ እናስወግድበት የምችልት መፍቀር እንችላለን። ለምሳሌ ሁለቱንም የዜግነት መብትና የቋንቋና የባህል መብት የምናስተናግድበት ብዙ አይነት ሞዴሎች አሉ በታሪካችን ለምሳሌ እንመልከት። በፊውዳል ስርዓት ውስጥ እኮ ንጉሰ ነገስቱና የተለያዩ የአካባቢ ገዢዎች እኮ የራሳቸው ስልጣን የነበራቸው ሀገር ነው። ባህላዊ ተቋማት የነበሩት ሀገር ነው። በዛ መሰረት ለምንመዘል ጥያቄዎች አንፈታም። አስተዳደሩ ለምሳሌ አንድ የአማራ ክልል ከሚመሰረት ጎጃም፣ ጎንደር፣ ወይ ወሎ ወይ ደግሞ ወለጋ እየተባለ ነገር ግን በዛ ውስጥ የቋንቋ መ የባህል መዝ ማስከበር አይቻልም ወይ? ለምንድን ነው የግድ ለአንድ ብሔር አንድ ብዛት ያስፈልገዋል ክልል የሚባለው? ስለዚህ እኔ የሚመስለኝ ምንድን ነው ከዚህ ወጥተን በዜግነት ላይ በኢትዮጵያዊነት ላይ የተመሰረተ የፖለቲካ ስርዓት መስርተን በዛ ውስጥ ግን የባህልና የቋንቋ መብት ማስከበር የሚችለውን ታሪካችንን፣ ባህላችንን መሰረት ያደረገ የኢትዮጵያን ያለፉት ታሪኮችን መሰረት ያደረገ ከዛ ውጭ ደግሞ በዲሞክራሲያዊ መልኩ ይህንም ችግር የፈቱ ሀገሮች አሉ። በብዙ መልኩ ከነዛ ተምረን የተሻለ መዋቅራዊ ስርዓት መዘርጋት ይግድ ይላል። አለበለዛ ግን እኔ ስራቸው የምንድን ነው እንደ ቀድሞ ዩጎዝላቪያ በብዙ ነገር ስታየው በህገ መንግስቱ አወቃቀር ስታየው፣ በመጨረሻ ማርሻል ቲቶ ከሞተ በኋላ ዩጎዝላቪያ የሄደችበትን መንገድ እየሄድ ነው ያለ ነው። እና የፈለገውን ያክል አሁን የማይመስል ሱፐርፊሻል የሆነ መፍትሄ ለምሳሌ አሁን ደቡብ የሚያቀርበው አይነት መፍትሄ ወይም ደግሞ ቅድም የተባለው ለምሳሌ የድንበር ኮሚሽን የሚባለው አይሰራም። ምክንያቱም የድንበር ኮሚሽን ለምሳሌ በትግራይና በአማራ መካከል ያለውን አጥንቶ አይ፣ እናንተ ትግራዮች ይሄ ወልቃይት የሚባለው እኛ በጥናት በሳይንስ ዛሬ የደቡብ ክልል እንዳለው አረጋግጠናልና ለአማራ መልሱ ቢባል ሲቴልት ይመልሳል። መፍትሄ አይደለም። መፍትሄው መሰረታዊ ደረጃ አገሪቷ የተዋቀረችበት ስታሊናዊ የሆነው በሶቪየት ሕብረትና በዩጎስላቪያ የነበረው ይሄ የመጨረሻው የሶሻሊስት ፌዴሬሽን ያለው ኢትዮጵያ ውስጥ ነው። ኢትዮጵያ ከዚህ አይነት ካልወጣች ኢትዮጵያ እንደ ሶቪየት ህብረትና የጎዝላቪያ የመሆን ድሏ የጊዜ ጉዳይ ነው ብዬ ነው የማስበው። ምናልባት ትንሽ አስተያየት ተሰማኝ ለመስጠት ብዬ ነው ከተቻለ። እሺ፣ በዚህ በኢትዮጵያን ዱዋል ፌዴራሊዝም ላይ ትንሽ ለአድማጮችም ግልጽ ለማድረግ ይሄ ዱዋል ፌዴራሊዝም የምንለው በጥናት ነው እና ብዙሃነትን ኢትዮጵያ ብዙሃነትን የበለጠ እንዴት ነው ብታስተናግደው በተለይ የአይደንቲቲ ኢሹ የካልቸራል አይደንቲቲ ኢሹ ችግር ሆኖ ስለመጣ ኢትዮጵያ ውስጥ ለባህል ጠገግ እንፍጠርለት። ኢትዮጵያ ውስጥ በቁጥራቸው በጣም የተለያዩ ብሔሮች አሉ። ብዙ አንድ ሺህ ሁለት ሺህ ጀምሮ እስከ ሚሊዮን ድረስ ያሉ እነዚህን በነፃ ገበያ በዜግነት ስም ከፈለክ ባህል እንጠብቀህ ካልፈለክም ደግሞ ያንተ ነው መብቱ ብለህ በዜግነት በሊበራል ዴሞክራሲ ስም ለማስተዳደር ብንሞክር በሩጫው መሀል የማይወጡ ብሔሮች አሉ፣ ይደፈጠጣሉ። ማይኖሪቲስ ፕሮቴክት አይደረጉም። ስለዚህ ይሄ ብሔር ጥያቄ ደግሞ እየቆየ መነሳቱ ስለማይቀር የብሔር ጥያቄ የሚባለውን ካልቸራል ብቻ እናድርገው፣ ፖለቲካችን በዜግነት ላይ እናድርገው የሚል ነው። ስለዚህ የካልቸራል ፌደራል ስቴቱ የሚሰራው ስራ ውሱን ነው። የእርቅና የሰላም ስራ ነው የሚሰራው፣ ባህልን መጠበቅ ነው የሚሰራው። ከዛ ኬር ቴከር ይሆናል ኢን ዘ ኬዝ ኦፍ ፓወር ቫኪዩም አገር ድርምስ ቢል። ለምሳሌ አሁን አንዳንድ ሀገሮች፣ ምዕራብ ሀገሮች ለምሳሌ ልክ እንዳሏቸው የካልቸራል መሪዎች፣ ለምሳሌ ቤልጂየም ውስጥ አንድ ጊዜ እንደተካሄደው በመቀመጫ ንትርክ መንግስት ሲፈርስ ንጉሱ ናቸው በኋላ ኬርቴከር ያቋቋሙት እና እንደዚህ አይነት በቀውጢ ቀን ሊደርስ የሚችል የሽማግሌዎች ቤት፣ የእርቅና የሰላም ስራን የሚሰራ ተጨባጭ የሆኑና ያልሆኑ ባህሎችን የሚጠብቅ ብቻ ነው። ይሄ በህገ መንግስት ይሄ ይሰጠውና ይህን ያደርጋል። ስለዚህ ሁለቱ መደበላለቅ የለባቸውም። አሁን እኛ ኢትዮጵያ ወደ ሲቲዝን ፖለቲክስ ማደግ አለባት። ያ ነው ሽግግር የምንለው ሽግግር ፖለቲካዋን በዜግነት ላይ የተመሰረተ የፌዴራል ስርዓቷ በዜግነት ላይ የተመሰረተ የኢኮኖሚያ መሰባሰቢያዋ በዜግነት ላይ የተመሰረተ ሆኖ ግን ካልቸርን ደግሞ የመጠበቅ ኃላፊነት አለ። ይህም ማርገብ መቻል አለብን። እንደው የግድ ከአለም ብቻ መፈለግም ብቻ ሳይሆን እስኪ ደግሞ ብዙ ጊዜ ዮሐንስ የሚለው አንድ መወርድለት ነገር አለ። ዴሞክራሲን ኢትዮጵያ ያላደረግ ነው ይለኝ ነበር። ዴሞክራሲን ኢትዮጵያዊ ማለት ፌደራል ስርዓቱን ኢትዮጵያዊ ማለት በዓለም ላይ ያሉ የፌደራል ስርዓት የሚለያዩት ለዛ ከራሳቸው ተጨባጭ ሁኔታ ጋር ለማመከር እንደዛ ይሆናል። እና ኢትዮጵያ ውስጥ እንግዲህ እነዚህ ኢትዮጵያ ድዋል ፌደራሊዝም ሀሳብ የናሽናል ኮንሰንሰስ እንዲሆን ነው እየሰራ ያለ ነው። አመሰግናለሁ። መልካም፣ ዶክተር ዮሐንስ አሁን እንደሰሙት አቶ ገለታ በኩል የመንትዮሽ ፌዴራሊዝም እንደሚበጅ በአንድ ማማራጭ ሀሳብነት አቅርበዋል። በቀደም ሲል ዶክተር ሰማሀኝም እንደዚሁ ልክ እንደርሶ በዚህ በፌዴራሊዝም ጉዳይ ላይ ጥናትና ምርምር ያካሄዱ ናቸው። እሳቸውም ዜግነትን መሰረት ያደረገ ብሔራዊ አንድነት ማቆም አለብን፣ ኢትዮጵያ እንደ ሀገር ጸንታ እንድትቀጥል ለማድረግ ከዛም ባሻገር በጎሳ ላይ የተመሰረተ ክልል ለምን ያስፈልጋል? በዛ ውስጥ መብቶቻቸው እስከተከ እስከከበረ ድረስ የሚል ብርቱ ሳቢያ አንስተዋል። አንዳንድ ወገኖች አሁን እንደሚያሰሙት ይህንን ለማቅለል ኢትዮጵያን ደቡብ ኢትዮጵያ፣ ምስራቅ ኢትዮጵያ፣ ምዕራብ ኢትዮጵያ እና ሰሜን ኢትዮጵያ ብሎ በዛ መልክ መከፋፈሉ ይበጃል የሚል አታይ የሚሰነዝሩ አሉ። ይህንን ሀሳብ ከሚያጉላሉት ውስጥ ወይም ከሚያንሸራሽሩት ውስጥ አንዱ እርሶነት ዶክተር ዮሀንስ ለወደፊት የኢትዮጵያ የዚህ የግለሰብና የቡድን መብቶች ወይም የማንነት ፖለቲካን ለማድረቅና ዜግነት ላይ ተመሰረተ ኢትዮጵያን ገ የማቆየቱ ጉዳይ በምን መልክ ሊፈታ ይችላል? አሁን ካለበት የማንነት ቀውስ ለመውጣት ይላሉ። አመሰግናለሁ ካሳሁን። በጣም በጣም ደስ የሚሉ ነገሮች ነው ከሰማኝም ከገለታውም የሰማሁት። ከሁለቱም ጋር በጣም እስማማለሁ ብዙ ነጥቦች። እኔ አንድ የማምንበት ነገር ምንድን ነው የተለያዩ ፖሊሲ ፈጫዎችን ወይም ደግሞ ፕሪስክሪፕሽኖችን መስጠት ይቻላል በተለያዩ ችግሮቻችን ላይ ግን ፖለቲካዊ ቁርጠኝነት ያለው የልህ ቀን ስብስብ ከሌለ በተለይም ደግሞ በኢህአዴግ አካባቢ ብዙ የምንሰነዝራቸው ሀሳቦች ባሉ ሀሳቦች የሚቀሩበት ነገር ይኖራል። ፌዴራሊዝምም በጣም በተሻለ ሁኔታ በጣም ከብዙ ኢትዮጵያውያን በተለይም በስኮላር ኮሚኒቲው አካባቢ በተሻለ የሚገነዘቡ ሰማኝና ክለታው ጋር በዚህ ጉዳይ መነጋገር መቻሌ በእውነት ነው ደስ ነው ያለኝ። ቢካዝ ፌዴራሊዝም ምንድን ነው፣ በምን አይነት መንገድ ይተገበራል በምን አይነት መንገድ በፌዴራሊዝም ጉዳይ ላይ መደራደር ይቻላል፣ በምን አይነት መንገድ ማስተካከል ይቻላል? የሚሉት ጉዳዮችን በጥንቃቄ ተመራምረው ወይም ተረድተው ሳይሆን ከራሳቸው ቡድናዊ ወይም ግለሰባዊ አመለካከት በመነሳት በተለያዩ ቦታዎች ያለ ቦታቸው ማለት በሚቻል ሁኔታ የሚያወሩ ሰዎች በቅርቡ ብዙ አይቻለሁ። በጣም ብዙ መደናገርን እየፈጠሩ ያለ ይመስለኛል። እኔ ለአድማጮች ላጋራ የምፈልገው ፌዴራሊዝም አንድ ፖለቲካዊ መፍትሄ ነው። ፌዴራሊዝም ግን ፖለቲካዊ መፍትሄ ሆኖ ሁላችንም ኤምብሬስ ያደረግንበት የተቀበልንበት ዋነኛ ምክንያት ይሄ ፖለቲካዊ መፍትሄ ዲሞክራሲያዊ የሆነ ሀሳብን በውስጡ ይዟል ብለን ስለምናስብ እና ስለምንገምት ነው። ከምንም በላይ ደግሞ በሌሉ በብዙ ሀገራት ተርጉሞ ታይቶ ውጤታማ የሆነ ነገርም ስለሆነ ፌዴራሊዝምን እና ፌዴራላዊ አወቃቀርን የመንግስታቸው ዋነኛ አካል አድርገው የሚኖሩ ሀገራት ከሰላሳ እንኳን አይበልጡ። በዓለም ላይ ግን የፌዴራሊዝም ምሁር ዊሊያም ራይከር እንደጻፈው ፌዴራሊዝምም ሰማንያ አይነት አድርገን ልንጽፈውና በሰማንያ መንገድ ልንተረጉመውም እንችላለን ቅድም በአንድ ወቅት ያቀረብኩት ጽሁፍ እና ከሱም ጋር ስናወራ የጠቀስኩትን ነገር አስታውሶ ነው ገለታው፣ ኢትዮጵያዊ ፌዴራሊዝም የሚለውን እና ኢትዮጵያዊ ዴሞክራሲ የሚለውን ሁለት ኮንሴፕቶችን በተመለከተ የጻፍኳቸውን ነገሮች አስታውሶ ይመስለኛል፣ ያን የጠቀሰው። ፌዴራሊዝምን ለኢትዮጵያ በሚበጅ መልኩ ኢትዮጵያዊ በሆነ መልኩ ማነጽ ይቻላል፣ ማነጽን ተገቢ ነው ብዬ ነው የማስበው። ሰማሃኝ የጠቀሰው ነገር እዚህ ላይ እንደገና ደግሞ የምፈልገው ከፍተኛ የሆነ የመኖርና ያለመኖር ሄ ብለን ልናየው የምንችለው ፖለቲካዊ አደጋ የተጋረጠብን ህዝቦች ነን። ስለዚህ ይህን ነገር እንዴት ነው ማስተካከል ያለብን? በአጭሩ ልናገር የምችለው የቡድን መብት ጉዳይና የግለሰብ መብቶች ጉዳይ ፈለገ ቢያከራክረንም ለመደራደር ዝግጁ መሆንና መነጋገርን ወይም ተደራድረን ውሳኔ ላይ መድረስን ተስፋ አድርገን ልንወያይባቸው የሚቀርቡ ነጥቦች ናቸው ብዬ አስባለሁ። ዛሬ ይህ ቡድን ወይም ደግሞ ብሔርን ወይም ጎሳን ዘውቅ ምናምን በተለያየ መንገድ ልንጠቅሰው እንችላለን። ቋንቋን መሰረት ያደረገ የፌዴራል ስርዓት ብዙ ድሎችን አስገኝቶልናል። ስለዚህ ይህን እንትነኩና እኛን ሁላችንን እነካቸው አይነት የሚል ማንገራገሪያ ሀሳብ ይዘው ሁሌ የሚንቀሳቀሱ ሰዎች የለም፣ ግድ የለም። ይህ እኛ የምንሰነዝረው ሀሳብ ወይም ደግሞ ተደራድረን የምንደርስበት ሀሳብ ይህን አግኝተናል የምትሉትን በቋንቋ የመጠቀም ባህላችን የማበልጸግ ጉዳይ የሚነካ አይደለም። ይበልጡኑ በሚያጠናክረው ሁኔታ ለኢትዮጵያ የሚበጅ ፌዴራሊዝምን ማሰብ ግን እንችላለን። ጀኒውን የሆነ ፌዴራላዊ ስርዓትን መገንባት መቅረጽ እንችላለን። ይልቁንስ የእናንተ ቡድን የምትሉት አካባቢ አለ። ፖለቲካዊ፣ ማህበረሰባዊ፣ ባህላዊ እሴቶችን ከማዳበር ጋር የሚደረጉ ነገሮች እንዳሉ ሆነው ሌሎች ኢትዮጵያውያን ግለሰቦችን እና ማይኖሪቲዎችን መብት በሚከላከልና ፕሮቴክት በሚያደርግ መልኩ የፌዴራል ስርዓትን እንገንባ ነው። ከዚህ አንጻር ነው እኔ የደቡብ ክልል ለእኔ ትልቅ ሞዴል ነበር። ትንሿ ኢትዮጵያ ብለንም ብንጠቅሰዋለን። ጠቅላይ ሚኒስትሩም ትንሿ ኢትዮጵያ እያሉ በተለያየ አጋጣሚ ለአካባቢ ጉብኝት ሲያደርጉ ገልጸውታል። ያችን ትንሿ ኢትዮጵያ ብለን ያሰብናትን የማፍረስ እንቅስቃሴ ነው እየተካሄደ ያለው። ግዴ ለሚሰሪ የሲዳማ ማህበረሰብ ትልቅ ህዝብ ነው። ራሱም ሊያስተዳድር ይገባል። ኦፍኮርስ ይገባል። ከዚህ ሲዳማ ህዝብ ያነሱ በቁጥርም ማለት ነው ያነሱ ራሳቸው የሚያስተዳድሩ ማህበረሰቦች ብዙ ናቸው። ግን የሲዳማ ህዝብ ዛሬ ራሱን ያስተዳደር አይደለም ወይ? በሲዳማ ልዩ ዞኖች አማካኝነት አይ ቲንክ እያስተዳደረ ነው ያለው። ታዲያ ለምንድን ነው ክልል የሚለውን ነገር የፈለገው? ይሄ ነገር ሃይስኩል ወደ ኮሌጅ ወይም ወደ ዩኒቨርሲቲ ጋቢት የማድረግ ጉዳይ አይደለም። ራስን በራስ ማስተዳደር በቀበሌም ደረጃ የሚሆን፣ በወረዳ የሚሆን፣ በዞን ደረጃ በተለያዩ መንገዶች ይካሄዳል፣ ሊካሄድም ይችላል። ግን ይህ ሀሳብ የተፈጠነተሰው በምን እንደሆነ እንረዳለን ከምንም በላይ የራስን መብት ለማረጋገጥ እና ራስን በራስ ለማስታደር ሳይሆን ሲዳማ ውስጥ ያሉ ማህበረሰቦችን መብት ለመጉዳት ያለመ እንደሆነ የተለያዩ ነገሮች ታይተዋል። በተግባር ዛሬ እያየን ያለውን ነገር ነው። ስለዚህ ያንን ለኢትዮጵያ ሞዴል ሊሆን የሚችል በአቅጣጫ የሚጠራ ማህበረሰብ ለምሳሌ አድርገን ሌሎችንም ደግሞ ክልሎች በተወሰነ ደረጃ መከፈል ያለበት ተከፍሎ ኮንሶሌት መደረግ ያለበት ተደርጎ በአጠቃላይ ቡድን መብቶችን የሚከበሩበትን ግን በዛው አካባቢ ያሉ የግለሰብ መብቶችን የሚከበርባቸውን ስርዓቶች መቅረጽና ማነጽ ይቻላል ብዬ አስባለሁ። ሌላ አንድ ሀሳብ በመጨረሻ ደረጃ ጠቅሰው የምችለው ፌዴራሊዝም የዲሞክራሲያዊ ኮምፕሮማይስ ወይም ደግሞ ልዩነትን በመወያየት እና በጋራ ተወያይተው የማጥበብ ውጤት ነው። አሜሪካውያን በአስራ ሰባት ሰማንያዎቹ ላይ የነበሩበት ጊዜ ላይ ነው ኢትዮጵያ ያለችው። ዛሬ ዛሬ ህገ መንግስታዊ መሻሻል ለማድረግ ሁሉም ክልሎች መሰማት መቻል አለባቸው። ሁለት ሶስተኛው ክልሎች መሰማት ከቻሉ የሚሆን ነገር የለም። ሱፐር ማጆሪቲ ሳይሆን ሁሉም ክልሎች፣ እነዛን ክልሎች የሚያስተዳድሩ ፓርቲዎች በዋናነት መሰማት መቻል አለባቸው። ስለዚህ ህገ መንግስታዊ መሻሻል ለመፍጠር ከፍተኛ የሆነ ደንቀራ ከፊቷ የተጋረጠባት ሀገር ነው ያለች። ስለዚህ ህገ መንግስቱን እንደ ቅዱስ ቁርአን ወይም መጽሐፍ ቅዱስ ከማየት ባለፈ ህገ መንግስቱ ኢትዮጵያውያንን ሊያገለግል የሚገባ አንድ ዶክመንት እንደሆነ ኢትዮጵያውያንን በአግባቡ ፍላጎታቸውን እያገለገለ አይደለም ብለን በምናስብበት ሰዓት ደግሞ ሊከለስ ሰረግ ያለበትን አንቀጽ ሊሰረዝ የሚችል መሆኑን መመልከት መቻል አለብን። በአሜሪካ ታሪክ ስንመለከት ከኮንፌዴራል ሴቶች ራሳቸውን በራስ ማስተዳደር ከመፈለግ አንጻር ብዙ ስልጣንና ኃይል ከካበቱ በኋላ እርስ በርስ ግንኙነታቸውንና ኢኮኖሚያዊ ፍላጎታቸውን ግን ፕሮቴክት ለማድረግ ምንም መሰረታዊ የሆነ ተቋማዊ ቅርጽ እንደሌላቸው ሲገነዘቡ ነው ፌዴራሊዝምን፣ ፌዴራላዊ አወቃቀርን መሰረታዊ የሆነ መፍትሄ አድርገው ያመጡት። እኛም ዛሬ ፌዴራላዊ አወቃቀርን ሁሉንም ኢትዮጵያዊ ብሔሩንም ሆነ የግለሰብ ማንነቱን በአግባቡ ባጠናከረ ሁኔታ ኢትዮጵያዊነትን ባሳደገ ሁኔታ አዲስ የሆነ ኢትዮጵያ የሆነ ፌዴራሊዝም በመወያየትና በመደራደር ልንፈጥር ይገባል ብዬ ነው የማስበው። ከሳሁን አመሰግናለሁ። በጣም እንግዲህ ዶክተር ሰማኸኝ የሚቀጥለው የምርጫ ጊዜ ከመካሄዱ በፊት ወይም በሚቀጥሉት አንድ አመት ጊዜ ኢትዮጵያ ውስጥ ሊከወኑ የሚገቡ አንገብጋቢ ወይም ወሳኝ ወይም ቅድሚያ ሊሰጣቸው የሚገቡ ብለው የሚያነሷቸው ሶስት ነገሮች ቢኖሩ ምን ይሆናል? አንደኛ ቅድሚያ መሰጠት ያለበት የማስበው ምንድን ነው የሽግግሩ ሂደት ሁሉንም የፖለቲካ ኃይሎች አሳታፊ ሲሆንና ቅድም እንደተባለው ለምሳሌ አንድ ፓርቲ ዶክተር አብይ በሚያቀርቡት ሳይሆን ሁሉም ፓርቲዎች የተስማሙበት ግልጽ የሆነ ሮድማፕ ሊኖረው ይገባል የሚል እምነት አለኝ። ከዛ በኋላ ይሄ የሽግግር ሂደት መሰረታዊ በሚባሉት የሀገሪቷ ጉዳዮች ላይ ተስማምቶ አትሊስት ህገ መንግስትን የመሻሻል ኮሚሽን ወይ ደግሞ አትሊስት ይህን ሊያደርግ የሚችል ሁነኛ የሆነ የፖለቲካ ቡድን ወይም ደግሞ ኮሚሽን ቢያቋቁም አንድ ትልቅ ነው ብዬ አስባለሁ። ሌላው እኔ አንድ የሚመስለኝ ይሄ ምርጫ ሰስፔንድ መደረግ አለበት ብዬ አስባለሁ። እዚህ እኔ ሀገራዊ መሰረታዊ ጉዳይ መሰረታዊ በሀገሪቷ ጉዳዮች ላይ መስማማት ሳይኖር ወደ ምርጫ መሄድ ማለት ሀገሪቷን ምናልባት የመጨረሻው ምርጫ እንዳናደርገው ይህንንም ሰስፔንድ ብናደርገው ነው፣ እና በዋናነት እኔ ማተኮር ያለብን የሚመስለኝ ምንድን ነው ሁሉንም ብንሸሸው ብንዞሮ በሙሉ ችግሩ ያለ መሰረታዊ ደረጃ አገሪቷ የተዋቀረችበትና ኢትዮጵያን በጥላቻ እየበላ ያለ አገሪቷን ሊያፋጅ ያለ የብሔር ፖለቲካ አለ። ይሄን ፖለቲካ እንዴት አድርገን ዶሞስቲኬት እናድርገው? እንዴት አድርገን ስርዓት እናስይዘው? እንዴት አድርገን እንደ ሀገር እንቀጥል? አሁን መቶ አስር መቶ አስራ አምስት ሚሊየን ህዝብ በእርስ በርስ ጦርነት ምክንያት ከተበተነ ለአለም ለእኛ ብቻ አለ ለአለም የሚሰርት ልጅት መንቀረው። ስለዚህ ለእኛ ቅድሚያ ብሔራዊ አንድነታችን ነው፣ በሰላም መኖራችን ነው። ይሄን ለማድረግ ደግሞ የግድ ኮምፕሮማይዝ ያስፈልጋል። እና ሁሉም የፖለቲካ ኃይሎች የነሱ የሚፈልጉት ብቻ ሊቀጥል አይችልም። ከዚህ በኋላ ባርጌን ማድረግ ሰጥቶ መቀበል የሚባለው አይነት የፖለቲካ ሂደት ውስጥ መግባት ግድ ነው ብዬ አስባለሁ። ቶ ገለታ ውስ ሶስት ዋነኛ በቅድሚያ ሊከወኑ የሚገባቸው በሚቀጥሉት አስራ ሁለት ወራት ውስጥ የሚሏቸው ጉዳዮች ቢኖሩ ምንድን ናቸው? አንደኛው የሚምለው የኢትዮጵያውያንን የለውጥ ፍላጎት በመረዳት በሽግግሩ ወቅት ሊመለሱ የሚገባቸውንና ከሽግግሩ በኋላ አድረው ሊመለሱ የሚገባቸውን ጥያቄዎች የመለየት ስራ መሰራት አለ። ይሄ በጣም ኢምፖርታንት ነገር ነው። ቅድሚያ የምንሰጣቸው ጉዳዮች ላይ ብሔራዊ መግባባት አሁን የተነሳው ጉዳይ ላይ ብሔራዊ መግባባት ስንል እንግዲህ አጀንዳዎች ያስፈልጋሉ። ብሔራዊ መግባባት ምንምን ላይ ነው የሚለው እና አንደኛው የመጀመሪያው ይሄንን በሽግግር ወቅት ልመለሱ የሚገባቸው ላይ ማተኮር ሌሎችን የሚያድሩ ጥያቄዎችን የማሳደር ስራ። ሁለተኛው የጸጥታን ማስከበር በጣም በጣም አስፈላጊ ነው። ሰው ውሎ ማደር አለበት። ነጋዴው ነግዶ ያለ ስጋት መኖር መቻል አለበት እና መንግሥት ከፍተኛ ትኩረት ጸጥታ ላይ መስራት ያለበት ይመስለኛል። ሌላው እንግዲህ ተቋማቱን ፈንክሽናል የማድረግ እነዚህ የተቋቋሙ ለምሳሌ ብሔራዊ እርቅ ኮሚሽን ቶሎ መድረስ አለበት። ለእንዲህ አይነት ችግሮች መሰረታዊ የሆኑ የሀገሪቱን ስትራክቸራል የሆኑ ችግሮችን እንዲያሳይ ነው የተፈለገው ይሄ ኮሚሽን፣ እና ይህንን ስራውን እንዲሰራ እና በአጠቃላይ የሚያስፈልጉ ተቋማትን የመገንባትና ፈንክሽናል የማድረግ የመጀመሪያው ግን የብሔራዊ መግባባቱ ላይ ናሽናል ኮንሰንሱስ ላይ ሮድማፕ ላይ ትልቅ ስራ መስራት አለበት ብዬ አምናለሁ። ዶክተር ዮሐንስስ ሶስት ዋነኛ ብርቱ ጉዳይ የሚሏቸው ቢኖር በቅድሚያ ሊተኮርባቸውና ሊተገበሩ የሚገቡ በሚቀጥሉት አንድ አመት ጊዜያት ውስጥ ምን ይሆናሉ? አመሰግናለሁ። ከሳሁን አንደኛ ሁለቱም ወዳጆች እንዳሉት ሰላም ነሰጥተው ጉዳይ ከፍተኛ የሆነ ትኩረት ሊያገኝ ይገባል። ይሄ ደግሞ ከብዙ ችግሮቻችን የታደገ ነገር ነው ብዬ የማስበው። ሁለተኛው ኢህአዴግ ራሱን ሊያነስ ይገባል በአግባቡ ብዬ አስባለሁ። ምክንያቱም ዛሬ ያለው ዋነኛ የፖለቲካ ኃይል እና ፖለቲካ ያስባለ በግልጽ የሚታየው ኢህአዴግ ውስጥ ስለሆነ ነው። ስለዚህ ራሱን ማነስ ሲባል ደግሞ ቢሮክራሲውን ከፓርቲ የጸዳ አድርጎ ራሱን ፓርቲ ሊያጠናክር ይችላል። ፌዴራል ስርአቱንም በጠቃ ያጠናክር ይችላል። ብዙ ነገሮችን ሊመለከት ይችላል። ከዛ ውጭ ግን ተቋማት ግንባታ ላይ ከፍተኛ ትኩረት ማድረግ አለበት። ስለዚህ ፓርቲ የሚመራው ሀገር ሳይሆን መንግስት የሚመራው ሀገር ይኖረን ዘንድ ቢሮክራሲው ከፓርቲ ተጽዕኖ የጸዳ ቢሆን መልካም ምላለሁ። ሶስተኛ ደግሞ ዛሬ ይህ መጣ የሚባለው ለውጥ ምንም እንኳን ኢህአዴጋዊ ለውጥ ነው ብዬ ባስብም ተዘመረለትን ያክል ሳይሆን ከፍተኛ የሆነ ጥርጣሬ ወዳመጣ የተለያዩ ሚዲያም ሆነ አንዳንድ ተቋማት አካባቢ የሚሳተፉ ግለሰቦች መብቶች እየተጣሱ ያለበት ነገር እንዳለ ይሰማል። ግልፀኝነት የጎደለው የፍትህ ስርዓት ዛሬም እንዳለ የሚታይበት ነገር በሰፊው የሚነገረው ነገር ነው። እዚህ ላይ ብዙ መናገር ባልችልም እንኳን ኢህአዴግ ራሱን እንዲመለከትና ዛሬ ያለን ችግር የኢትዮጵያ ችግር ነው ብሎ ኢህአዴግን ይህ ነገር እንዲስተካከልና ራሱንም ሀገርን በአግባቡ መብራት እንዲችል ሁሉም ሰው እየተመኘ ባለበት ሰዓት በእንቅርት ላይ ጆሮ ደግፍ እንዲሉ ሌሎች ችግሮች መጥተው ማህበረሰቡ ላይ የሚታየው መነቃቃት ስሜት መዳከም የበለጠ እየተዳከመ እንዳሄድ ተሰጋለሁ። ስለዚህ ሰብአዊ መብቶች ላይ ትቁ ተደርገው ይህ ለውጥ አሁንም ቢሆን ተስፋ ሰንቆ ላለ የተወሰነ ቢሆንም ማህበረሰብ ክፍል የበለጠ ተስፋ የሚሰንቅበት መንገድ ቢፈጥሩ መልካም ነው። ላለው መጨረሻ ሰማኝ እንደገለጸው ምንም አይነት የህዝብ ቆጠራ ባልተካሄደበት ምናልባትም አንድ ሁለቴ ይመስለኛል በተተላለፈበት ሁኔታ ወደ ምርጫ መግባት ምናልባትም ፖስት ኢሌክሽን ቫዮለንስ ከመድህረ ምርጫ ችግር ሊያመጣብን የሚችልበት ብዙ ነገር ስላለ አሁን ካለ የፖለቲካ ትኩሳት አንጻር ይህንን በአግባቡ ተመልክቶ የተሻለ አቅጣጫ የሚባለውን ነገር ማሳየት የሚችል የመንግስት አካል ቢኖር በጣም ጥሩ ነው እላለሁ። ይኸው ነው የምናገረው። ካሳሁን፣ መልካም አድማጮቻችን፣ የዛሬው የውይይት መድረክ የመናገሪያ አጀንዳችን የነበረው የኢትዮጵያ የጉዞ አቅጣጫ ወዴት የሚል ነበር። የውይይቱ ተሳታፊዎች ደራሲ ገለታው ዘለቀ፣ ዶክተር ዮሐንስ ገዳሙ በጆርጂያ ግዊኔት ዩኒቨርሲቲ የፖለቲካ ሳይንስ መምህርና ና ዶክተር ሰማሀኝ ጋሹ በኤድኒኮች ዩኒቨርሲቲ የሰብአዊ መብቶችና አለም አቀፍ ህግ መምህር ናቸው። ስለ ውይይቱ ተሳትፎ እናመሰግናለን። እናመሰግናለን። እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።